ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል አሁን እኛ እዚህ የመጣንበት ምክንያት ፓሬድ ውስጥ እኛ ባህላችን ለማሳየት እና በቃ በባህላችን ባለባበሳችን እና በዳንሳችን እያስተዋወቀን ሀገራችን በቨርጂኒያ ግዛት የምትገኘው አሌክሳንድሪያ ከተማ ከገና በዓል ጋር አያይዛ የቆረቆሯትን ሕዝቦች የምታስብበት መልካም ምኞቶች የሚሰራጩበት ልዩ ክብረ በዓላት ለመጀመሪያ ጊዜ ኢትዮጵያን ዘንድሮ ላይ ተሳታፊ ሆኗል። ይህንን የተመለከተው ዘገባ በምሽቱ ተካትቷል። ሌሎች ጉዳዮችም የተካተቱበት መሰናዶ ሀብታሙ ዝዩ እመራለሁ። ብርሃኔሉ ደግሞ የምስልና ድምፅ ቅንብሩን ትከውልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር ግዛት የምትገኘው አሌክሳንድሪያ ከተማ ከገና በዓል ጋር የዛ የቆረቆሯትን ሕዝቦች የምታስብበት መልካም ምኞቶች የሚሰራጩበት ልዩ ክብረ በዓል አላት። የአሌክሳንድሪያ ስካቲሽ የጎዳና በዓል ተብሎ በሚጠራው ቀን በርካታ ቡድኖችና ሕዝቦች ባህልና ታሪካቸውን በሚያሳዩ አልባሳት ደምቀው ወደ አደባባይ ይወጣሉ። በዓሉ መከበር ከጀመረባቸው 52 ዓመታት ወዲህ ለመጀመሪያ ጊዜ ዘንድሮ ላይ ትውልደ ኢትዮጵያንም የዚህ ባህል ተሳታፊ ሆኗል። ከተሳታፊና አስተባባሪዎች ጋር አጭር ቆይታ አድርገናል። በስካቲሽ ነጋዴዎች የተቆረቆረችው ዕድሜ የጠገቧ አሌክሳንድሪያ ከተማ ከ50 ዓመታት በላይ ያላጓደለችው ዓመታዊ በዓል አላት። በዓመቱ የመጨረሻ ወር የመጀመሪያ ቀናት ነዋሪዎቿ የመጡበትን ነገድና ተቋም በሚወክሉ አልባሳት ደምቀው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት አሌክሳንድሪያ ስካቲሽ ክሪስማስ ዎክ ፓሬድ ሲሉ የሚጠሩትን በዓል ለማክበር በከተማ ውራ ጎዳና ላይ ይገኛሉ። ከሙዚቃው ከውዝዋዜው ጋር ደምረው የጎዳናዋን ዳርና ዳር ይዘው ለሚጠብቋቸው አዋቂዎችና ወጣቶች የገና በዓል መልካም ምኞታቸውን ያደርሳሉ። ለሕፃናቱ ጣፋጭ ከረሜላዎችና ብስኩቶችን ይበትናሉ። ከግማሽ ክፍለ ዘመን በላይ የተሻገረው ይሄ ከተማዋ የድምቀት አፍታ ዘንድሮ ላይ ለየት ያሉ ተሳታፊዎችንም አካተዋል። በከተማው የሚኖሩ ትውልድ ኢትዮጵያውያን ወጣቶችን ለቀናት በባህል ውዝዋዜ ሥልጠና ውስጥ የቆዩት ሰመሪያ ካሳሁንን የመሰሉ ትውልደ ኢትዮጵያን ወጣቶች ይህንን ቀን ልላቅ ዓላማ ሊያውሉት ማልደው ተገኝተዋል። አሁን እኛ እዚህ የመጣንበት ምክንያት ፓሬድ ውስጥ እኛ ባህላችን ለማሳየትና በቃ በባህላችን በአለባበሳችንና በዳንሳችን ያስተዋወቀን ሀገራችን የምታሰለጥነን ፋንተሽ ነችና እኔ እዚህ ከመምጣቴ በፊት እኔ እውነት ለመናገር ምንም አልችልም ነበር፣ ግን እዚህ ስመጣ በደንብ እሷ እያስረዳችኝ ምናምን ያሳየችን አንዳንድ ጭፈራዎች እንደ ትግርኛ ምናምን እስክስታ ምናምን ተሻሽያል። ይህ ዝግጅት ከ140 ያላነሱ ቡድኖችና በሺዎች የሚቆጠሩ የከተማዋ ነዋሪዎች የተገኙበት አብይ ዝግጅት ነበረ። ሰመሪያ መሰሉ ዝግጅት ስለ ኢትዮጵያና ኢትዮጵያን ያለን መረጃ ክፍተት ለመሙላት ያለውን መልካም ዕድልም ታነሳለች። ስለኛ አሁን ኢትዮጵያ የተለየች ሀገር እንደሆነች እና እኛ በቃ ስለ ኢትዮጵያ በቃ ብዙ አይታወቅም ና ብዙ ሲወራ አልሰማም። ትምህርት ቤትም ምንም አንማርም ብዙ ጊዜ ና ስለ ሀገራችን ላስተዋውቅ ምናምን እንዲያውቁልን ነው በቃ የሀገራችን ፍቅር። በዘንድሮው የአሌክሳንድሪያ የስካትሽ የገና ጎዳና ላይ ትርኢት ትውልድ ኢትዮጵያን ለመጀመሪያ ጊዜ ተሳታፊ እንዲሆኑ ያስተባበረው የኢትዮጵያ ማህበረሰብ የድጋፍና የጥብቅና ማዕከል የተባለው ተቋም ነው። ወይዘሮ ገነት ንጉሴ የተቋሙ ዋና ኃላፊ ናቸው። የእኛ ግሩፕ እዚህ ውስጥ የተሳተፈበት ምክንያት ያው ባህላችንን ለማሳወቅ እዚህ ውስጥ እዚህ አካባቢ እንግዲህ የአሌክዛንድሪያ ብዙ ናቸው ኢትዮጵያኖች የሚኖሩትና የባህላችን ልብስን እንደገና ደግሞ የዘፈናችንን ሙዚቃችንን እዚህ ይሄ አመት በዓል ሲከበር ሁሉም አይነት የተለያየ ሰው መጥቶ ነው ካልቸሩን የሚያሳየው ፕሬዱ ላይ የሚያሳየው ና ይሄንንም የእኛን ባህልና ትራዲሽን ለማሳየት ነው እዚህ የመጣ ነው። ዋና ኃላፊዋ ከባህል ትውቅ ተሻግረው መቀመጫውንም በአሌክሳንድሪያ ቨርጂኒያ ያደረገው ተቋም ለበርካታ ዓመታት ለትውልድ ኢትዮጵያውያን ሕይወት መቀናት የሚበጁ መረጃዎችና አገልግሎቶችን ሲሰጥ እንደቆየም ያስታውሳሉ። ለኢትዮጵያኖች ብዙ ጊዜ በኢንፎርሜሽን እጣት እንዳለን እናውቃለን። አሁን ላይክ ቤት ሲያስፈልጋቸው፣ ሎየር ሲያስፈልጋቸው፣ ትምህርት ቤት ችግር ሲኖር እና እንዲ እንዲ አይነት ቦታ ኢንሹራንስ ሲያስፈልግ የት ነው የምንልካቸው? እና እኛ ጋር መጥተው ኢንፎርሜሽኑ ፕሮቫይድ በማድረግ ሰክሲድ እንዲያደርጉ ለማድረግ ለመደገፍ ነው ማለት ነው የኢትዮጵያኖችን ይህንን ኦርጋናይዜሽን ክሬት ያደረግ ነው። በዚህ በዓል ላይ አንጋፋ የስካቲሽ ቡድኖች የተለያዩ ወታደራዊ ተቋማትን የወከሉ ታዳጊዎች አገልግሎት ሰጪዎችንና ሰብአዊ ተቋማትን የወከሉ እንዲሁም ሌሎች በርካታ ቡድኖች ተሳትፈዋል። በድምፃዊትና የውዝዋዜ ባለሙያ ፋንትሽ በቀለ እየተመሩ ለበዓሉ ድምቀት ከሆኑት ታዳጊዎች መካከል ከአንደኛዋ ጋር አጭር ቆይታ አድርጌያለሁ። የእኔ ስም እልልታ ዳዊት ነው። እኔ አርሊንግተን ነው ምኖር። ዛሬ እንደንስ ነው ማን ያለማመዳችሁ? ምን አይነት ጭፈራዎችን ስትች ያለች? ፈትሽ ነው ያስተማራችን፣ እና የጎንደር እርች ትግርኛ ነው የምናደርግ። እንዲህ ያለው ዝግጅት ላይ መሳተፋችሁ ምን ጠቀሜታ አለው ብለሽ ታስቢያለሽ? ሌላ ሰዎች ለሀገራችን እንዲማሩ የአሌክሳንድሪያ የስካትሽ ገና የጎዳና ላይ ትርኢትን በበላይነት የሚያስተባብረው ቪዚት አሌክሳንድሪያ፣ አሌክሳንድሪያን ይጎብኙ የተሰኘው ለከተማዋ የቱሪዝም ዘርፍ የሚታትረው ተቋም ነው። ለተቋሙ የኪነ ጥበብ ባህልና የፈጠራ መርሃ ግብሮች አማካሪ ሁና የምታገለግለው ማርታ አሊ የከተማው ግዙፍ የበዓል ዋዜማ በዓል ተብሎ የሚጠራው ዝግጅት የአሌክሳንድሪያን ታሪክ ዞር ብሎ ለመቃኘትም የሚያስችል አፍታ መሆኑን ታስታውሳለች። ይህ ዝግጅት ስካትሽ ክሪስመስ ፓሬድ ይባላል እን አሌክዛንድሪያ ማለት ነው። አሌክዛንድሪያ ከተማ አሌክዛንድሪያ ራሷ ስትጀምር የስካቲሾች ነበረች ማለት ነው እና አክቹዋሊ አንድ ነገር የተማርኩት ከዚህ ፕሮግራም ምንድን ነው? አሌክዛንድሪያ ሲቲ ራሱ ስሙ የአንድ ሰው አሌግዛንደር የሚባል ሰውዬ ሆን ያደረገው ነበር፣ አሌግዛንድሪያን ማለት ነው እና ግን እሱ ለሲቲው አስረከበ ለፖፕሌሽኑ። ስለዚህ እንደዛ በዛ ነው አሌግዛንድሪያ የተመሰረተችው። ስለዚህ ኤቭሪ ይር ደግሞ እነሱ የራሳቸው በክሪስመስ ጊዜ ተሰብስበው የሚያደርጉት ፕሮግራም ነው ማለት ነው ይሄ በበዓሉ የአምሳ ሁለት ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የተሳተፉት ትውልድ ኢትዮጵያውያን በዝግጅቱ ላይ ይበልጥኑ ተሳትፏቸውን በማሳደግ በከተማ ውስጥ ያላቸውን ስፍራ ሊያጎሉ እንደሚገባም ትመክራለች። ብዙ ነው። አንደኛ ከመጣን ቆይተናል። ብዙ ከሲቲዩ ከሲቲዩ አድሚኒስትሬሽን ጋር ብዙ አይነት ፕሮግራሞች መስራት አለብን። አንድ አመጣጣችን እንደ ብዙነታችን ከዛም በላይ ደግሞ ብዙ ታለንትም አለን ካልቸርም አለን ሂስትሪም አለን። እዚህ መጥተ ያው ኢንተግሬት ማድረግ አለብህ ከሶሳይቲው ጋር ማለት ነው። ያመጣነው ነገር ከሚበልጥ ነው እንጂ የሚያንስ ነገር የለንም። ስለዚህ አንደኛ እውቅና ታገኝበት አለ ማለት አለ። ሲቲ ውስጥ ነህ፣ ፓርት ኦፍ ሲቲ ነህ። ብዙ ነገር በታክስም በትምህርትም በካልቸርም በአርትም በሂስትሪም ብዙ ኮንትሪቢዩት የምታደርገው አለ አዘ ኢንዲቪልጅዋል ማለት ነው። አዝ ኮሚኒቲ ደግሞ እሱን ነገር ኢምፖርታንትነታችንን ሲቲ ውስጥ ድምፃችንን የምናሰማበት አንደኛው ፕላትፎርም አድርጌ ነው የምወስደው። የዛሬ 274 ዓመታት የተመሠረተችው የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ትውልድ ኢትዮጵያውያንን ጨምሮ የበርካታ አፍሪካውያን መኖሪያም ስፍራ ሆናለች። የከተማዋ አስተዳደር ቀደምት ትውፊቶች ከአዳዲሶቹ የከተማዋ ነዋሪዎች መልካም እሴቶች ጋር ተስማምተው እንዲራመዱ መሰል መርሃ ግብሮችን መዘርጋቱ በጎ ጅምር መሆኑን ተሳታፊዎች አክለው ነግረውናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በዩናይትድ ስቴትስ ሜሪላንድ ግዛት ባልቲሞር ከተማ የሚገኘው አንጋፋው የዋልተርስ አርት ሚዚየም ከ30 ዓመታት በኋላ ለሁለተኛ ጊዜ ከመላ ዩናይትድ ስቴትስ ግዙፍ የተባለውን የኢትዮጵያ ጥንታዊ ዓለማዊና መንፈሳዊ ቅርሶች ስብስብ ለሶስት ወራት ያክል እይታ ይፋ አድርገዋል። ይህን የተመለከተውን ዘገባ ደግሞ ኤደን ገረመው ታሰማናለች። የዕድሜ ዘመናቸው እስከ 1750 ዓመት ድረስ ወደ ኋላ የሚቆጠርላቸው ጥንታውያት መንፈሳዊያት መጽሐፍት ቁርአን የአይሁድ እምነት መገልገያዎች፣ የደቡቡና የምስራቁ የሀገሪቱ ባህላዊ መገልገያዎች፣ የአክሱም ዘመነ መንግስት የኢዛና ሳንቲሞች እስከ ቀዳማዊ ኃይለሥላሴ ካባ ድረስ የተካተቱበት አያሌ መንፈሳውያንና አለማውያን ቅርሶችን ያሰባሰበ አውደ ርዕይ ህዳር 23 ቀን 2016 ዓ.ም በሜሪላንድ ግዛት ቦልቲሞር ከተማ በሚገኘው የዋልተርስ አርት ሚውዚየም ተከፍቷል። የሁነቱ አዘጋጅና የበላይ ጠባቂ ክሪስቲን ሻካ ኢትዮጵያ አት ዘ ክሮስ ሮድ በቀጥታ ጉሙ ኢትዮጵያ በመስቀለኛ መንገድ ስትል የሰየመችው ይኸው አውደ ርዕይ የዛሬ 30 ዓመት እርሷና ወዳጆቿ ያዘጋጁት የአፍሪካን ዛየን አውደ ርዕይ ተከታይ እንደሆነ ትናገራለች። የአፍሪካ ዛየን ኤግዚቢሽን በጎሪጎሪሳውያኑ 1993 ዓ.ም በዚህ ሙዚየም ነበር የተደረገው። ዓላማው በዋናነት በዚህ በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንን ማካተት ነበር። ኤግዚቢሽን የማዘጋጀት ተሞክሮ ካለው ኢንተር ካልቸራል ቡድን ጋር በመሆን ነው የተዘጋጀው። በዚህ በዋልተርስ አርት ሙዚየም ከታየ በኋላም በሌሎች ሰባት የዩናይትድ ስቴትስ ግዛቶችም የታየ የመጀመሪያው ኤግዚቢሽን ነበር። በእርግጥ ያኔ ስብስቦቹ የእኛ ብቻ አልነበሩም። በዛ ወቅት ዋልተርስ ሙዚየም የኢትዮጵያ የሆነ አንድ ቅርስ ብቻ ነበር የነበረው። ነገር ግን ከዛን ጊዜ አንስቶ ባደረግነው ማሰባሰብ የዋልተርስ አርት ሙዚየም ከሁለት መቶ በላይ የሚሆኑ ቅርሶችን ሰዎች በሚሰጡን ስጦታዎችና በግዢ ማሰባሰብ ችለናል። ያኔው ኤግዚቢሽን ኢትዮጵያን እንደተከለለች ቦታ ነበር የወሰዷት። የራሷ ባህል ቢኖራትም በዙሪያዋ ካለው ዓለም ጋር የማትቀራረብ ተደርጋ ታይታ ነበር። ስለዚህ ከሰላሳ ዓመት በኋላ ይህንን ነገር መለስ ብሎ በማሰብ ስብስባችንን ማየት ኢትዮጵያ በዓለም አቀፍ ደረጃ ምን አይነት ፋዳ አላት ለማለት እንዲሁም በቀይ ባህር፣ በአባይ፣ በሜዲትራኒያን ባህርና በህንድ ውቅያኖስ የነበራት ሰፊ ግንኙነትን ለመዳሰስ ነው። ስለዚህ ይሄ ኢትዮጵያን የተከለለች ሀገር ከመሆን ይልቅ ድንበሯን አልፎ ያላትን ተጽዕኖ የምናይበት መንገድ ነው። ተለይታ የቀረች ሀገር እንዳልሆነች ማሳያም ጭምር ነው። አውደሪው ካካበታቸው መልከ ብዙ ቅርሶች ጎን ለጎን እንደ እስክንድር ቦጎሲያን ኤልያስ ስሜ ወሰን ወርቅ ኪርሶፍ ቲዮ ሸቱና ጸደይ መኮንን የመሰሉ የዘመናዊት ኢትዮጵያና የአሁነኛ ጥበብ አንጋፋ ባለሙያዎችን ስራዎችም አካቶ ይዟል። በዋሽንግተን ዲሲ ተወልዳ ያደገችው አለም አቀፍ የጥበብ ባለሙያና ተመራማሪ ጸደይ መኮንን የአውደሪው አጋር አዘጋጅ ስትሆን በተጨማሪም ሰናይትና ናሆም የተሰኘውን በመስታወት የተገጠ ኢንስቶልመንት አርት የቅርጽ ስራዋን አቅርባለች። በዋልተርስ አርት ሙዚየም የመካከለኛው ዘመን ኪነጥበብ ውጤቶች በተካተቱበት ስፍራ ክርስቲን የኔን ስራዎች ማካተቷ የኔን ስራ ካለፈው ጋር የሚያቆራኝ ቢሆንም እኔ ደግሞ ስራ ያለፈውን የሚያሳይ አሁነኛ ስራ እንደሆነ ነው የሚሰማኝ። ለዚህ ደግሞ በጣም አመስጋኝ ነኝ። ሰዎች የመጣሁበትን ባህልና ጥናቶች ብቻ ሳይሆን የምሰራቸውን ስራዎችም እንዲያዩ ማድረግ በጣም የሚያስደስት ነገር ነው። ከዚህ በተጨማሪ ይሄንን ስብስብ በተጋባዥ እንግድነት እንድሰራው መጠየቄ የሚያስደስት ሲሆን ለእኔ ይህ በስራ ዘመኔ ውስጥ ደማቁ ነው። አሁን ባለውበት ቦታ ላለፉት ብዙ አስርት አመታት የኢትዮጵያ ስነ ጥበብ ውስጥ ሲሰሩ ከነበሩ ባለሙያዎች ጋር መወያየቱ፣ እንደ ኤልያስ ስሜ ካሉ ሰዎች ጋር ስራ የመታየቱ ክብር ነው። ክርስቲን ሻካ የመካከለኛው ዘመን የአውሮፓ መንፈሳዊ የስነጥበብ ጥበብ ስራዎች ተመራማሪ ናት። የከፍተኛ ትምህርቷን በምትማርበት ወቅት የዩኒቨርሲቲ መምህሯ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ የስዕል ስራዎችን ካሳዩት በኋላ ወደ ትውፊታዊ ጥበቡ መሳቧን ትናገራለች። ኢትዮጵያ አደ ክሮስ ሮድ ወይም ኢትዮጵያ በመስቀለኛ መንገድ ላይ የሚለው የሁነቱ ርዕስም ይህንኑ ዘመን ለማዘከር ያለመ ነው። ኢትዮጵያ በመስቀለኛ መንገድ ላይ የሚለውን ርዕስ ከአራት አሊያም ከአምስት ዓመት በፊት ነው ያወጣሁት። ያኔ እያሰብኩ የነበረው ኢትዮጵያ በአፍሪካ ቀንድ ስላላት ሚና ነበር። አፍሪካንና እስያን የማገናኛና ማቋረጫ ስፍራ፣ እጅግ ብዙ ባህሎች ያሉባት፣ ብዙ ሰዎችና ሀሳቦች የሚተላለፉባትና ኢትዮጵያ ማዕከላዊ የሆነች የሚለው ነበር ርዕሱ በአሁኑ ስርዓት ካለው የሀገሪቱ የፖለቲካ ሁኔታ አንጻር በብዙ መልኩ ሊተረጎም ይችላል። ይሄ ታዲያ ኢትዮጵያዊ ከሆኑ የማህበረሰብ አማካሪዎቹ ጋር የተነጋገርኩበት ጉዳይ ነው። ይሄ ርዕስ አሁን በሀገሪቱ ካለው ሁኔታ አንጻር ምን ይመስላችኋል? ብዬ እጠይቅ ያለው በርዕሱ ተማምነዋል። አንዱ አማካሪ እንደውም መስቀለኛ የሚለው ቃል በውስጡ መስቀል የሚለው ቃል አለው። መስቀሎች ደግሞ የዚህ ኤግዚቢሽን ዋነኛ አካል ናቸው። ስለዚህ ያንንም ይወክላል ብላኛለች። ስለዚህ ርዕሱ ብዙ ትርጓሜ ቢኖረውም የኔ ትርጉም ግን ኢትዮጵያ ማዕከላዊ መሆኗ ነው። አቶ አህመድ ዘካሪያ ከአርባ ዓመታት በላይ በባህልና ቅርስ ላይ የሰሩ ባለሙያ ናቸው። በአሁኑ ወቅት ደግሞ የሀገር እርቅ ሽማግሌ ናቸው። አቶ አህመድ ከ30 ዓመት በፊት የተዘጋጀውን አፍሪካን ዛያን ኤግዚቢሽን በኒውዮርክ እንዲታይ ያስቻሉ ሲሆኑ ስለ ሁለቱ ታላላቅ አውደ ርዕዮች ግንኙነት እንዲህ አብራራሉ። ቤዚክ ኤግዚቢሽኑ አይከንስ ላይ እና የተወሰነ መስቀሎች ነበሩ፣ የተወሰነ ገንዘብ ነበር፣ ማንስክሪፕት ላይ ነበር። እነዚህን ነው ያካተተው። ቦልቲሞር እድለኛ ሆኖ ይህንን ኤግዚቢሽን መነሻ አድርጎ ጀምሮ ነበረ። የዋልተርስ ዋልተርስ ሚዚየም ይህንን ኃላፊነቱን ተሸክሞ በደህና ተሰርቶ ነበር ግን የፖለቲካ ችግር ስለነበረበት እንደታሰበው ማደግ አልቻለም እና በአጠቃላይ ያለን ችግር ሁሌም የፖለቲካ ጋር እናያይዘዋለን። ኤግዚቢሽኖቻችንን ከዚህ ወደ ኒውዮርክን የነበርኩ የሰኩት ኒውዮርክ ሾንበርግ ታየ። ሌላም አካባቢ የቦታ ታይቶ ነበር። ወደ 78 ቬኒ ላይ ታይቶ ነበረ እና ብዙ ሪስፖንስ አግኝተዋል። ብዙ ሰዎችም እሱን በማየት ጥናታቸውን ወደ ኢትዮጵያ አድርገዋል ማለት ነው። አፍሪካን ዛይን እርግጠኛ ነኝ አሁን ዛሬም ለዚህ ኤግዚቢሽን የምታዘጋጀው ክሪስቲን የተማረቀችው አንዱ በአፍሪካን ዛይን ነው እና እዚህ ቤት ከአፍሪካን ዛይን ኤግዚቢሽን በኋላ የሁለት ግለሰቦችን ስራዎች ሰብስቦ ነበር። ብዙ አይከንስ ኢትዮጵያ ውስጥ ብዙ ቆይቶ ነበር እና እሱን ሰብስቦ በኋላም አለፍ ብሎ እንደገና አንድ የኢትዮጵያ ኤግዚቢሽን ሰርተዋል። ይሄ ሦስተኛቸው ነው ማለት ነው። ዓለም አቀፍ አውደሬዎች በተለያዩ ጊዜያት ሲዘጋጁ የፖለቲካና የፍላጎት ልዩነቶች እንደሚስተዋሉ አቶ አህመድ ጠቁመው የሀገር ቅርሶች እና የስነ ጥበብ ውጤቶችን ከፖለቲካ ውጪ በሆነ አይን በማየት መማማር እንዲሁም ሀገርን ማስተዋወቅ እንደሚገባም ይመክራሉ። በተለያየ አክቲቪቲ የምናካሄድ ፖለቲካውን ትተን ይህንን ብቻ ብንጠቀም ሀገራችንን ማሳወቅ እንችላለን። የራሳችንን ስሜት የበለጠ ማካፈል እንችል ነበር። በሜሪላንድ ግዛት ቦልቲሞር ከተማ የሚገኘው ዋልተርስ አርት ሚዚየም የተሰናዳው ይኸው አውደ ርዕይ ለቀጣይ ሶስት ወራት ለጎብኚዎች ክፍቶን ይቆያል። በመቀጠልም ወደ ማሳቹሴትና ኦሃዮ ግዛቶች እንደ ቅደም ተከተላቸው እየተዛወረ ለቀጣይ አንድ ዓመት ጊዜ እንደሚታይ አዘጋጆቹ አስታውቋል። ዋልተርስ አርት ሚዚየም በመላው ዩናይትድ ስቴትስ ውስጥ ካሉ ተቋማት መካከል ከፍተኛ ቁጥር ያላቸው የኢትዮጵያ ቅርሶችን ስብስብ ማካበት የቻለ አንጋፋ ተቋም ነው። በአሁኑ ሰዓትም ተመሳሳይ የኢትዮጵያ ቅርሶች አውደ ርዕይ በኒውዮርክ ከተማ ሜትሮፖሊታን ኤግዚቢሽን እየተካሄደ ይገኛል። ከአሜሪካ ድምጽ ቦልቲሞር ሜሪላንድ፣ ኤደን ገረመው ካቢና ቪኦኤ ነው። እየተከታተላቸው የምትገኙት ከአሜሪካ ድምጽ። በቀጣዩ ዝግጅታችን ደግሞ በልጅነት እድሜው ወደ ሙዚቃ ዓለም የገባው ወጣት አቀናባሪ ኪሮቤል ተስፋዬን የሙዚቃ ህይወት እንቃኛለን። ኬኔዲ አባት ያስደምጠናል። የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል። ወደ ሙዚቃው ቀደም ብሎ ነው የጀመርኩት ሃይስኩል ሆኜ ወደ አስረኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ። በትግል ነው ያው የሙዚቃ ህይወት። እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው ምክንያቱም የማህበረሰቡ አብቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ለልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ፣ ይሄ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና። እንደዛ ሲሆን በቃ ሊስተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ ስድስት ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ፣ በቃ እና ያው ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ የቆየሁትን እንትን ለማካካስ ቻልኩኛ። በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል። ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩትና፣ በአጋጣሚ አንድ የአምር ባታል የሚለውን ዘፈን ክብረት ዘኪዮ ሰማውና ዴኮ በቃ ያለቀ አሬንጅመንት ነው፣ አዎ ሚክስ እና ማስተር ከተደረገ ይሄ በደምብ ሳውንድ ካገኘ፣ በቃ ኮ በእንደዚህ መንገድ አልበም መስራት ትችላላችሁ ተባለ። ስለዚህ ሳይታሰብ ነው የተጀመረው። ከዚ አይኖክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፃያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው። ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አግኝቶ በነበረው ጃኖ ባንድ ውስጥም ለዓመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል። የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃም አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና እንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲንስ ከዚህ ከተለመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምድ ወስጀበታለሁ የኑሮም የሙያም የሁሉ ነው። የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በዓለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል። ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ። በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ እንደ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቬል የኖርዌይ ውስጥ ፕሮግራም ሀፕን አደረገ። በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ እድል ተገኘ፣ ያንም ማቅረብ ቻለን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ አለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው። በአሁኑ ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ፣ ለሙዚቀኛ ሙዚቃ የነፍስ ነገር ነው። ስሜት ብቻ ሳይሆን ማለት ነው እና ሌላ ፍሪደም ነው ያለው። ያ ሙዚቃ ላይ ሲቀመጥ ሁሉን ነገር ነው የምረሳው። ሁሉን ተናድጄም ከሆነ እረሳዋለሁ የሆነ ነገር አስጨንቆም ከሆነ ትረሳዋለህ። ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ መሄድ ነገር ስላለ ማለት ነው እና እድለኛ ነህ ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው። በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል። በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት። መጀመሪያም ሲጀምር ከዛ ለቅንብሩ መጣ፣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ፣ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ የተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጠናሆኝ፣ ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነው እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህ እና አሁንም እራሱ ከሙዚቃም ውጭ ሌላም ነገሮች መሞከር ብችል ደስ ይለኛል እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያደርግ መክራለሁ። ህይወትን ለማሸንፍ የተሻለ ነገር ለማምጣት ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም፣ የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ፣ እናመሰግናለን። ከእስራኤልና በሐማስ ጦር መካከል ያለው የጦር ሜዳ ውሎና የሮዮቶ ዓለማዊ ፍልሚያ የሚመነጩ የማህበራዊ ሚዲያ መረጃዎች በዩናይትድ ስቴትስ ውስጥ የሚኖሩ ወጣቶች ጽንፍ እንዲይዙ እያደረጉ ይገኛሉ። ይሁንና አንዳንድ ወገኖች እየጨመረ የመጣውን ውጥረት የሀሳብ ልውውጥ መልካም እድል አድርገውም እየተመለከቱት ይገኛሉ። አንቶኒ ላብራቶ ያሰናደውን ዘገባ እንደሚከተለው አቀናብረነዋል። በእስራኤልና ሐማስ ጦርነት ወቅት ማኅበራዊ ሚዲያ የጦርነቱን የቅርብ ጊዜ መረጃዎችና አስተያየቶችን መመዝገብ ይዘዋል። ዩናይትድ ስቴትስ ውስጥ ካላግባብ የሚሰራጩ ያልጠለሉ መረጃዎች ግራጋቢና ወደ ስህተት የሚያመሩ ሊሆኑ ይችላሉ፣ በተለይ ደግሞ ፖለቲካው ላይ ባተኮር ወጣቶች ዘንድ። ብሬንደን ሊች የአሜሪካ ዩኒቨርሲቲ ተማሪና በዩኒቨርሲቲ ውስጥ የሚገኘው የአይሁድ አሜሪካውያን ኮሚቴ ትስስር ምክትል ፕሬዚደንት ነው። እያንዳንዱ ሰው በበዛ ጸረ ሴማዊ ፍልስጤም አገዝ አሊያም ደግሞ እስራኤል አገዝ የመረጃ ዶፍ ተመጥቷል። በኢንስታግራም ላይ የማያቸው ምስሎች ለአእምሮ ጭንቀት የሚዳርጉ ናቸው። እንደ ወጣት ተማሪ ሁኔታው በእርግጥም አስፈሪ ነው ማለት እችላለሁ። በዋሽንግተን አካባቢ ባሉ የኮሌጅ ግቢዎች የእስራኤል ደጋፊዎች የመሆኑ የፍልስጤም ደጋፊ የሆኑ ተማሪዎች ሀሳባቸውን የሚጋሩ ሌሎች ሰዎችን እያገኙ ነው። እስራኤላውያንና ፍልስጤማውያን በተመሳሳይ ቁጣቸውን ለመግለጽ ናሽናል ሞል በተሰኘው የዋሽንግተን ዲሲው የትዕይንተ ሕዝቡ መስክ ላይ መውጣታቸውን የሚያስታውሰው ደግሞ የአሜሪካ ሙስሊሞች ለፍልስጤም በተሰኘው ተቋም ውስጥ የመሠረታዊ ስምሪት ኃላፊው ጣሄር ሄርዛላ ነው። እንደ እንደተመለከትከው በሺዎች የሚቆጠር በዚህ የሚገኘው የእኛ የፍልስጤማውያን አሜሪካውያን ማህበረሰብ ቁጣውን ለመግለጽ በዚህ ስፍራ ተገኝቷል። በአውሮፓውያኑ ጥቅምት ሰባት የሐማስ ታጣቂዎች እስራኤላውያን ላይ ጥቃት በመሰንዘር አንድ ሺህ ሁለት መቶ ሰዎችን መግደላቸውን ተከትለው በርካታ የማኅበራዊ ሚዲያ ጽሑፎችና ዋና ዋና የመገናኛ ብዙሃን ዘገባዎች እስራኤል በጋዛ ላይ ባካሄደችው በሐማስ መሩ የጋዛ ጤና ሚኒስቴር ቆጠራ የ14ሺ ሰዎችን ሞት ባስከተለው ከበባ ላይ አተኩረዋል። ከቪዲዮው ስርጭት አውታሩ ቲክቶክ የተገኘው መረጃ በጋዛ ላይ ያነጣጠረውን ትኩረት ማሳያ ነው እስከ አውሮፓውያኑ ህዳር 13 ባለው ጊዜ ሃሽታግ ፍሪ ፓለስቲን በሚል ወልሃረግ የሚሰራጩ ቪዲዮዎች ሃሽታግ ስታንድ ዊዝ እስራኤል ከሚለው በ29 ሚሊዮን እይታዎች ይበልጣሉ ቲክቶክ እንዲያለው ጥቅል ንጽጽር ችግር ያለበትና አስፈላጊ አግባብነት የሚያጥረው መሆኑን በማንሳት አንጸባርገዋል ሌሎች ጥናቶች ከጥቅምት ሰባት በፊት ሚሌኒያል ተብሎ በሚጠሩ የወጣቱ ትውልድ አባላት መካከል ለፍልስጤማውያን ያለው ድጋፍ እየጨመረ ነው ብሏል። ፒው ጥናት ማዕከልን በመጥቀስ በ2006 እና በ2016 መካከል ባሉት ጊዜያት የቀደመው ትውልድ አባላት በመተግበሪያው ላይ ያላቸው ቆይታ አናሳ ቢሆንም ከወጣቶች የበለጠ ለእስራኤል ልባቸው ያደላል ብሏል። ይህንን የማኅበራዊ መገናኛዎች ላይ ጥግ የመያዝ አዝማሚያ እንደ መልካም የትስስር ዕድል የተመለከቱት ወጣቶች አሉ። ማክስ ካትስና ፋሪድ አብድቢ ግራ መሀል ቀኝ የተሰኘ የዲጂታል ሚዲያ ተቋም በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ መስርተዋል። ዓላማው የኮሌጅ ተማሪዎችና ወጣቶች እሳቢያቸው የላቀ እንዲሆን ማገዝ ነው። እርግጥ ነው በሁለቱም ወገን ወደ ጽንፍ የተገፉ ሰዎች አሉ። አብዛኞቹ ግን ይበልጡኑ ተሳታፊ እንዲሁም ማንነታቸውና ስር መሰረታቸውን በተመለከተ ራሳቸው የሚያንጸባርቁ ናቸው። እኒህ ሁለት ወገኖች በአንድ ክፍል ውስጥ አብረው ቢቀመጡ እስራኤልም ሆነ ለፍልስጤማውያን ፍትህ እንዲያገኙ የሚጠይቁ ተማሪዎች ለአንድ ሰዓት ቢያወሩ ከእምነታቸው ጋር በተያዘ ችግር አይኖርባቸውም። በጂኦ ፖለቲካዊ መድረክ ላይ የሚያጋጫቸው ከማንነታቸው ጋር የተገናኘው ጉዳይ ነው። እንደነዚህ ያሉት ስብሰባዎች በኢንተርኔት ላይ ጽንፍ በያዙ ቡድኖች መካከል የበይነ መረብ ላይ የተኩስ አቁም ሊያመጡ ይችላሉ። በእስራኤልና በሐማስ መካከል ያለው ሂደት ግን በእጅጉ የመነመነ ቢሆንም፣ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁን ናቸው።